የተባበሩት መንግስታት የሰብአዊ እርዳታዎች ማስተባበሪያ ቢሮ ኦቻ ትናንት እንዳስታወቀው በኢትዮጵያ ካለፈው መጋቢት ወር ጀምሮ ከ600 ሺ በላይ ነዋሪ ከመኖሪያ ቀየው ተፈናቅሏል። አብዛኛው ነዋሪ ቤቱን መልቀቅ የተገደደው ጎርፍ ባስከትለው አደጋ ነው። በኢትዮጵያ አብዛኞቹ ወንዞች የሚገኙት ለም በሆነ መሬት አካባቢ በመሆኑና በየዓመቱ በእነዚህ ወንዞች ድንገተኛ የጎርፍ አደጋ በመከሰቱ የአካባቢው ነዋሪዎች ይፈናቀላሉ። ይህ ደግሞ በአብዛኛው አዳጊ ሀገራት ውስጥ የሚከሰት በመሆኑ የሚያስደንቅ ጉዳይ አይደለም ያሉት በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታዎች ማስተባበሪያ ቢሮ ምክትል ጠጠሪ ዴቪድ ዴል ኮንቴ፣ ቢሆንም በአደጋው የተፈናቀሉት ነዋሪዎች ቁጥር እጅግ ከፍተኛ ነው። በያዝነው ዓመት ግንቦት፣ ሰኔና ሐምሌ ወንዞች በመሙላታቸውና ከፍተኛ ጎርፍ በመከሰቱ በርካታ ነዋሪዎች በጊዜያዊነት መኖሪያቸውን ለቆ ሸሽተዋል። በዚህ ዓመት ስድስት መቶ ሺህ ሰዎች መፈናቀላቸው በእርግጥም እጅግ ብዙ ነው። ስለዚህ ከነዚህ ስድስት መቶ ሺህ ተፈናቃዮች መካከል እርዳታ የሚያስፈልገው ማን ነው በሚለው ላይ ከክልላዊና አካባቢያዊ የመንግስት ተጠሪዎች፣ ከመንግስታዊ ካልሆኑ ድርጅቶች እንዲሁም ከተባበሩት መንግስታት አጋሮች ጋር እየሰራ ነው። then that 600,000 ከተፈናቃዮቹ መካከል በጎሳ ግጭት አካባቢያቸውን የለቀቁም ናቸው ሲሉ ዴቪድ ደልኮንቴ ተናግረዋል። ግጭት በሚታይባቸው በምዕራብ ኦሮሚያና ሶማሌ አካባቢዎች በተደጋጋሚ እንደሚታየው ሰዎች ሰላም የማስፈን ጥረት አድርገው ይህ ሁኔታ በድጋሚ ተፈናቃዮች ወደ መኖሪያ ቀያቸው ደህንነታቸው ተጠብቆ እንዲመለሱ ይደረጋል። በዚህ ዓመት ግን በተለያዩ አካባቢዎች ትንሽና የተነጠሉ ግጭቶች ታይተዋል። ማህበረሰቡ የሚያስፈልገውን እርዳታ ማድረግ ይኖርብናል። ይህ ሁኔታ ወደፊት እንዳይከሰትም ከመንግሥትና ከማህበረሰቡ ጋር ለመስራትም በጥረት ላይ እንገኛለን። በኢትዮጵያ በብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ኦቻ ያወጣውን መግለጫ በተመለከተ በሰጡት አስተያየት ደግሞ እኛ ከድርቁ በኋላ በተከሰተው ጎር እለት በእለት ከክልሎቻችን ጋር ግንኙነት አለ። ከዚህ በፊትም እንደገለጽ ነው በጎርፉ ላይ ጉዳት ሊደርስባቸው የሚችሉ ወገኖች እንዳሉ ይታወቃል። ለምን ከመደበኛ በላይ የሆነ ዝናብ የሚጠበቅ በመሆኑ በተለይ በወንዞች አካባቢ ሙላት ሊከሰት ስለሚችል ድንገተኛ ጎርፍ ክስተት ሊኖር ይችላል። በዚህ አንጻር የጎርፍ ግብረ ኃይል ከሚመለከታቸውን ሴክተር መስሪያ ቤቶች ጋር በመሆን ያወጣ የመጠባበቂያ አቅዳ አለ። ቀደም ብለን እንደተገለጸው አንድ ሚሊዮን ሀምሳ ሰባት ሺህ በላይ የሚገመቱ ህዝቦች በጎርፉ አደጋ ሊጠቁ እንደሚችሉ ተቀብጧል። እቅዱ ላይ ከነዚህ ውስጥ ደግሞ ወደ አራት መቶ ስልሳ ሺህ የሚጠጉት ሊፈናቀሉ ይችላሉ የሚል ቅድመ ማስጠንቀቂያ እስካሁን ጎርፍን በመከላከል እየተሰራ ያለ ስላለ ጠቀስችውን ያህል አሃዝ በኢትዮጵያ ውስጥ አንድም በጎርፍ የተፈናቀለ የለም። ግን በወንዞች ሙላት አካባቢ በሌሎችም ጎርፍ ሊከሰት ይችላል በሚባልበት ቦታ ላይ ከዝቅተኛ ቦታ ወደ ከፍተኛ ቦታ የመውሰድ በጎርፍ አደጋ እንዳይጠቆ ማድረግ በኩል ሰዎችም የማራቅ ሊኖር ይችላል። አሁን በአዋሽ አካባቢ፣ በሌሎችም በኦሮያሙያም በሌላ ይሄ ካልሆነ በስተቀረ እስካሁን ባለው መረጃ አንድም ያን ያህል አሀዝ በጎርፍ የተፈናቀለ የለንም። ከዚያ ውጪ በኦሮሚያና በሶማሌ ግጭት አካባቢዎች የተባለው ነገር እሱም ቢሆን መረጃ አልደረሰንም። እንደ ኦቻ መግለጫ በከባዱ ዝናብ ምክንያት በሶማሌ ክልል በጎርፍ ለተጠቁ 85,000 ሰዎች ያስቸኳይ የምግብ እርዳታ ማቀበል አልተቻለም። በተለይ በኦሮሚያና በሶማሌ ክልሎች እስከሚቀጥለው ታህሳስ ወር ድረስ ተጽዕኖ ሊኖረው እንደሚችል ኦቻ አስታውቋል።